ከኤስቤስ አማርኛ ጋር ነውት። ወደ ዝርዝር ዜናዎቹ ከማምራታችን በፊት ረዕሰ ዜናዎቹን ቀድመን እናሰማለን። ከአስር ሺህ በላይ ቪክቶሪያውያን የኮሮና ቫይረስ ምርመራ ለማድረግ እምቢኝ አሉ። በኒውዚላንድ ክራይስት ቸርች መስጊድ ግድያ በመፈጸም የተከሰሰው አውስትሬሊያዊ ብይን ሊተላለፍበት ነው የሚሉት ግንባር ቀደም ረዕሰ ዜናዎቻችን ናቸው። የቪክቶሪያ ጤና ሚኒስትር ጄኒ ሚካኮስ የኮሮና ቫይረስ የተስፋፋባቸው አካባቢዎች ካሉ ነዋሪዎች ውስጥ ከ10 ሺህ በላይ የሆኑቱ የቫይረስ ምርመራ እናደርግም ማለታቸውን ተከትለው የምርመራ ጥሪ አድርገዋል። ይሁንና ካለፈው ሐሙስ ጀምሮ 164 ሺህ በላይ ሰዎች የቫይረስ ምርመራ አድርገዋል። የጤና ሚኒስትሯ ዛሬ አርብ ባለፉት ስምንት ቀናት ከአስር ሺህ በላይ ሰዎች ምርመራ እናድርግም ብለው እምብኝ በማለታቸው ቅር የተሰኙ መሆናቸውን ገልጠዋለን። አያይዘውም የእንቢታቸው አስባብ ምን እንደሆነ የዳታ ትንተና በማድረግ ለመረዳት እንደሚሹ ጠቁመው ይሁንና አንዳንዶች ኮሮና ቫይረስን ከሴራ ጋር አያይዘው የሚመለከቱ እንዳሉ፣ ሌሎችም እነሱን እንደማይነካቸው አድርገው እንደሚያስቡ ስለመኖራቸውም ጠቁመዋል። አክለውም ኮሮና ቫይረስ በእጅጉ ተላላፊ ቫይረስ ነው። በፍጥነት ቤተሰቦን ዘመድ አዝማዶችንና ሲልም ማህበረሰቡን እንዳለ መያዝ ይችላል በማለት ሰዎች ምርመራውን አሌ እንዳይሉና ከራሳቸው አልፎ ማህበረሰቡን ለቫይረሱ እንዳያጋልጡ አሳስበዋል። የቪክቶሪያ ዋና የጤና ኃላፊ ፕሮፌሰር ብሬት ሳትን በበኩላቸው በማህበራዊ ሚዲያ የሚነዛውን የተሳሳተ መረጃ ለመከላከል መንግስት የበኩሉን እርምጃ መወሰድ እንደሚገባው ተነግረዋል። ይህ በእንዲህ እንዳለም በዛሬው እለት አርብ ቪክቶሪያ 66 አዲስ በቫይረሱ የተያዙ ሰዎችን አስመዝግባለች። ትናንት ሐሙስ ቪክቶሪያ ውስጥ በቫይረሱ መያዛቸው የተነገረ ሰዎች ቁጥር 77 ነበር በጥቅሉ ቪክቶሪያ ውስጥ በቫይረሱ ተይዘው ያሉ ሰዎች ቁጥር 442 ደርሷል። በኒውዚላንድ ክራይስት ቸርች መስጊድ ለበርካታ ሰዎች ህይወት መጥፋት ተጠያቂ የሆነው አውስትራሊያዊ በሚቀጥለው ሳምንት የፍርድ ብይን ይተላለፍበታል። የኒውዚላንድ ከፍተኛ ፍርድ ቤት በ29 ዓመቱ ብሬንተን ታራንት ላይ ብይን ለማስተላለፍ ኦገስት 29 ለ3 ቀናት ችሎት ይሰየማል። የፍርድ ውሳኔው ተራዝሞ የቆየው በኮሮና ቫይረስ ወረርሽኝ ሳቢያ ነው። ታረንት የእድሜ ልክ ፍርድ ይበየንበታል ተብሎ ይጠበቃል። የቀረቡበት ክሶችም በ51 ሰዎች ግድያ፣ በ40 ሰዎች የግድያ ሙከራና በሁለቱ የክራይስት ቸርች መስኪዶች ላይ ባደረሰው የሽብር ጥቃት ነው። ጥቃቱ ሰለባ የሆኑ ቤተሰቦች ከባህር ማዶ ሆነው ችሎቹን እንዲከታተሉ ፍርድ ቤቱ የቪዲዮ ሊንክ እንደሚጠቀም ተናግሯል። የአውስትሬሊያ የምርጫ ኮሚሽን የሕዝብ ብዛትን መሰረት አድርጎ የሕዝብ ተወካዮች ምክር ቤት ወንበር ድልድል ማሻሻያን አደረገ። በዚህ መሰረት ኖርዘርን ተሪተሪ ከነበሩት ሁለት የፌዴራል ምክር ቤት ወንበሮች አንድ ተቀንሶበት በአንድ ወንበር ውክልና ብቻ ይወሰናል። ቪክቶሪያ አንድ ተጨማሪ ወንበር በማግኘት ከ38 ወደ 39 ከፍ ይላል። ምዕራብ አውስትሬሊያ አንድ ተቀንሶበት ከ16 የፌዴራል የህዝብ ተወካዮች ምክር ቤት ወንበሮች ወደ 15 ዝቅ ይላል። የቻይና መንግስት የአውስትራሊያ ፌዴራል መንግስት ለሆንግ ኮንግ ዜጎች ጥገኝነት ለመስጠት መነሳሳቱ በቻይና የውስጥ ጉዳዮች ጣልቃ መግባት እንደሆነ ገለጠ። ጠቅላይ ሚኒስትር ስኮት ሞሪሰን ቻይና አዲሱ ያጸደቀችውን የብሔራዊ ደህንነት ህግ ተከትሎ ከሆንግ ኮንግ ወደ አውስትራሊያ ለመምጣት ለሚሹ ሙያተኞች የክህሎት ቪዛዎችን እንደምትሰጥና ጥገኝነት ጥያቄዎችንም በስደተኝነት ለመቀበል ካቢኔው በቅርብ እንደሚወስን ተናግረዋል። በዚሁ ወደ ውጭ ምንዛሪ ተመን ስናምራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 69 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 24 ኢትዮጵያ ብር ከ08 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰመልን። ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 11፣ ከፍተኛ 23። አድላይድ ሊያካፋ ይችላል። ዝቅተኛ 7፣ ከፍተኛ 15። ሜልበርን ብራ ይሆናል። ዝቅተኛ 6፣ ከፍተኛ 13። ሆባርት ብራ ይሆናል። ዝቅተኛ 4፣ ከፍተኛ 12። ካምብራ ማልዳ ላይ ሊያካፋ ይችላል። ዝቅተኛ 0፣ ከፍተኛ 11። ሲድኒ ማልዳ ላይ ሊያካፋ ይችላል። ዝቅተኛ 7፣ ከፍተኛ 1 16 ብሪስበን ፀሐያማ ሆኖ ይውላል። ዝቅተኛ 13 ከፍተኛ 21 ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 22 ከፍተኛ 32 አዲስ አበባ ነጎድጓዳማ ይሆናል። ዝቅተኛ 13 ከፍተኛ 22 ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ከ10 ሺህ በላይ ቪክቶሪያውያን የኮሮና ቫይረስ ምርመራ ለማድረግ እምቢኛሉ። በኒውዚላንድ ክራይስትቸርች መስጊድ ግድያ በመፈጸም የተከሰሰው አውስትራሊያዊ ብይን ሊተላለፍበት ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። የዚህ አይነት ታሪኮችን በተጨማሪ መድመጥ ይሻሉ። በአፕል ፖድካስት፣ ጉግል ፖድካስት፣ ስፖቲፋይ ወይም ፖድካስቶችን ባገኙበት መንገድ ሁሉ